የመጣንኛ ተነፍስ የሳር ምድር ወረዳ ከመርጦ ለማርያም ነው፣ ሞጣ አውራጃ ውስጥ ነው፣ ጎጃም። ይህ አሁን የምነግርዎ ወንድሜ ተዚያው ተመኗሪያ ቦታው ላይ በፍርድ ቤት ትእዛዝ ይዘናል ብለው ፌዴራል ፖሊሶች ይዘውት መጡ። እነሱ ግን ፍርድ ቤት አዞን ነው ያሉ እንጂ ተከፍተኛ ተልደታ ክፍለ ከተማ ፍርድ ቤት ማዘዣ ይዘናል ብለው ተወያዙት በኋላ ቤት እሱ ከፍተኛ ማረሚያ ቤት ባህር ዳር እዚያ ቆዩት። ያ ተከታታይ ዘመድ ጠይቋል። ወደዚህ የመጣንበት ዋናው ምክንያት ምንድን ነው? እንደሚታወቀው የተሰቀሰው ግለሰብ መምህር አሰጋ ሰፋ ይባላል። ሃይስኩል እንግሊዝኛ መምህር ነው። ህዳር 15 2008 ከፌዴራል ከፍተኛ ፍርድ ቤት የሚል ማዘዣ ደብዳቤ የያዙ ሰዎች ፌዴራሎች መጥተው ከትምህርት ቤት ላይ ይዘው ስልኩን ተቀብለው ወደ ቤቱ ይዘውት ሄዱ። ይዘውት ከሄዱ በኋላ የወረዳ ፖሊሶች አሉ፣ የሰፈር ማኞች አሉ ልጆቹ ተዳር አጋሩ ባሉበት ቤቱ ተፈትሾ ተይዞ ወደ ደብረ ማርቆስ ተወሰደ ነው የሚለው። ከዛ በኋላ እኛ ከቤት ከዋጣ በኋላ ምንም ያገኘ ነው ኢንፎርሜሽን የለም። ዘመዶቹም ሆነ የሚያውቀው ሰው እንዲጠይቀው ወይም ደግሞ በህግ ከለላ ውስጥም ከሆነ እዚህ ቦታ ነው ተብሎ መጠየቅ የምንችልበት እድሉ ቢፈጠርልን በተለያዩ ስፍራዎች ከተመደቡት ተጠሪዎቹ በሀገሪቱ ስላለው የፖለቲካ ሁኔታ ማስረዳት አስፈልጓል በማለት በግብዣ ትምህርታዊ ገለጻ ያደረጉት መምህር ዶክተር ዳኛቸው አሰፋ ስለ ሙስና ያስረዱት አንዳንድ ነገር። ስለ ዲሞክራሲ ማውራት አለብን። ምክንያቱም የችግሩ መሰረት በዲሞክራሲ ዙሪያ ያለ ጉዳይ ላይ ነው አንደኛው። ሁለተኛ ደግሞ ሙስና የሚባል ቃል ነገሮቹ በአንዳንድ ዩኒቨርሲቲ አቅርቢያቸዋለሁ። ግን ትንሽ ነገር እንበልና በተለይ የሙስናው ከዲሞክራሲ እጦት ጋር የተያያዘ ነው። ምንም ችግር የለውም ግን የደረስንበት ደረጃ አሳሳቢ ነው ማለት መጀስ በጣም ቀላል ቃል ይሆናል። ሙስና የሚለው ቃል አለቃ ኪዳነ ወልድ ክፍሌ የሚከተለውን ትርጓሜ ሰጥተውታል። እንደርሳቸው አቀራረብ ሙስና ማለት ጥፉነት፣ ጥፋት፣ መፍረስ፣ መበስበስ፣ መከራ፣ መቅሰፍት የመሳሰሉ ትርጓሜ ይሰጡታል። የኦክስፎርድ ዲክሽነሪ ብናይ ሙስና ማለት ከራፕሽን መበስበስ፣ መቆርቆዝ፣ መበታተን፣ መዝቀጥ ሲሆን ከነዚህ ገለጻዎች የምናገኘው ምስል መበከልንና ከተፈጥሮዊ ማንነት መውጣትን ነው። የእኛም የቃል አተረጓጉም የፈረንጆቹም አንድም ሁለትም ናቸው። ልዩነት የላቸው። እዚህ ላቀርቡ አልፈልግም ክላስሩም ስላልሆነ። በመቀጠልም በሰፊው ገለጻ አድርገው ከዘረዘሩት ውስጥ የሚያስከትለው ችግር ይላሉ ሙስና የተንሰራፈበት ስርዓት ዝም ብለው ቢተውት ወደ ማይቀረው ውድመት ውስጥ መውረዱ አይቀርም ይላል። በአንጻሩ ደግሞ የተስፋፋውን ሙስና ለመግታት ሙከራ ቢደረግ፣ ለማስተካከል በሚደረገው ግብግብ ስርዓቱ መፍረሱ አይቀሬ ነው ነው የሚለው የሚአድ ፕሬዚዳንት አበባ መሐሪ ለመወያያ ካቀረቡት ከበርካታ ነጥቦች ውስጥ ሲቋጩ ያሰሙት የገዩ ፓርቲም በዚህ ላይ በእውነቱ ሊያስብበት ይገባል ብዬ አስባለሁኝ። አንድ ሕዝብ ይሄ የኔ ነው ብሎ በሀገሩ ለጥሪት ማያፈራ ከሆነ መሬቱን አትክልት የማይተክል ሆነ ተፈጥሯዊ ማዳበሪያ አድርጎ የማያቀልዝ ከሆነ እርሃቡ ለዘላለም የሚኖር ነው፣ ችግሩ ለሁልጊዜ የሚኖር ነው። ስለዚህ መንግስት በዚህ በኩል ቢያስብበት እኔ መልካም መስሎ ይታየኛል። ጌታቸው ተድላ ሀይል ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።